የዜና መጽሔት አምስት ርዕሰ ጉዳዮችን አካቷል። የዜና መጽሔቱ የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በነ ማስረሻ ሰጤ መዝገብ በቂሊንጦ ማረሚያ ቤት ቃጠሎ በተከሰሱ አራት ተከሳሾች ላይ የመጨረሻ ቅጣት ለመወሰን ተለዋጭ ቀጠሮ ሰጠ። ተከሳሾቹ ክሱን አውቅና ክሱን እውቅና ሰጥተን የፍርድ ማቅለያ አንጠይቅም ሲሉ በምሬት መናገራቸውን ችሎቱን የተከታተለው የአዲስ አበባ ዘጋቢያችን የላከልን ዜና ያስረዳል። በተመሳሳይ የፍርድ ቤት ውሎ በእነ አቶ አብዲ መሐመድ መዝገብ በቀረቡ ተከሳሾች ላይም የተለያዩ ብይኖች መሰጠታቸው ተሰምቷል። ዮሐንስ ገብረ እግዚአብሔር ዝርዝሩ ልኮልናል። ዛሬ የነበረው የችሎት ድባብ እጅግ ከወትሮ የተለየ ጠንከር ያለ ጥበቃ ስር የተከናወነ ነበረም። ችሎት አዳራሽ ብቻ ከ30 በላይ ፖሊሶች ቆጥረናል። ችሎቱ ዛሬ ከተመለከታቸው ጉዳዮች ነሐሴ 28 2008 ዓ ም በቅሊንጦ የተከሰተውን ቃጠሎ ላይ ተሳትፋቸዋል የተባሉ አራት ተከሳሾች ጉዳይ ነበረም። ተከሳሾቹ ነሐሴ 1 2011 ዓ.ም በዋለ ችሎት ጥፋተኛ ተብሎ የተፈረደባቸው ሲሆን ዛሬ የማቅለያ ሐሳብ ተቀብለው ፍርድ ይሰጣል ተብሎ ተጠብቆ ነበረም። ዳኞቹ ሰፋ ያለ ጊዜያቸው ወስደው ተከሳሾቹ ባለፈው ጥፋተኛ በተባሉ ጊዜ ያሳዩት ተግባር ተገቢ እንዳይደለ ሲመክሩ ተደምጧል። ያኔ ወንበር መሰባበር ጥይት እስኪ ተኮስ ድረስ መረበሻቸውን ተገቢ እንዳይደለ በመግለጽ የጥፋተኝነት ማቅለያ የተጠየቁት አቶ ጌታቸው እሸቴ፣ አቶ ፍጹም ጌታቸው፣ አቶ ሸምሱ ሰይድና አቶ ተውፊቅ ሽኩር በዚህ ጉዳይ ላይ 159 ሰዎች ተከሰን ነበረም። ግማሹ ከኦነግና ግንቦት ሰባት ተደራድሮ ሲወጣ እኛ ድሆች ስለሆን የሚጭሁልን ሚዲያ ስለሌለ የሚጭሁልን የፖለቲካ ፓርቲ ስለሌለ ብቻ ይኸው ታስረን ጥፋተኛ ለመባል በቅተናል። በመሆኑም ላልፈጸምነው ወንጀልና ድራማ ላሉት ክስ እውቅና ሰጥተን የጥፋት ማቅለያ አናቀርብም። የፈለጋችሁት ፍረዱብን። የእውነት አምላክ ይፈርዳል በማለት በቁጣ ሲናገሩ ተደምጧል። ችሎቱም የተከላካይ ጠበቃቸውን ይህንን አቋማቸውን እንደሆነ እንዲያረጋግጡ በችሎቱ አዞ እነሱም ይህንኑ ደግመው አረጋግጠዋል። ችሎቱም የመጨረሻ ፍርድ ለመስጠት ለጥቅምት 7 2012 ዓ ም ቀጠሮ ይዘዋል። እነዚህ ተከሳሾች ሐምሌ 1 2011 ዓ ም የጥፋተኝነት ውሳኔ በተሰጠባቸው ጊዜ ፈጽማቸዋል በተባለው ሁከትና ብጥብጥ በጨለማ ቤት መታሰራቸው ከቤተሰብ ሰምተናል። ይህንኑ ለጠበቃቸው አቶ ወንድም ይብሳ ጠይቀናቸው እኔም ይህን ጉዳይ ሰምቼ እያጣረሁት ነው ብለውናል። ነሐሴ 28 2008 ዓ ም በቅሊንጦ በደረሰ የእሳት አደጋ 23 እስረኞች የሞቱ ሲሆን 159 ተከሳሾች በተለያዩ መዝገብ ከኦነግ ግንቦት ሰባትና አልሸባብ በመተባበር ድርጊቱን ፈጽማቸዋል ተብለው ክስ ተመስርቶባቸው ነበረ። ከእነዚሁም ከጥቂቶቹ በስተቀር አብዛኛዎቹ በሚያዝያ 30 2010 ዓ ም በይቅርታ ክሳቸው እንዲቋረጥ መደረጉ ይታወሳል። አራተኛ ወንጀል ችሎት በእነ አቶ አብዲ መሐመድ መዝገብ የተከሰሱ ተከሳሾች ጉዳይም ተመልክቶ የተለያዩ ብይኖችን ሰጥቷል። አቶ አብዲ መሐመድ ለምን ጠበቃቸው እንዳልቀረቡና ለምንስ የክስ መቋሚያ እንዳላቀረቡ ተጠይቀው ከጠበቃዬ ጋር እየሰራ ነው ነው እያየነው ነው ሲሉ መልሰዋል። በመሆኑም የተከሳሹ ጠበቃ ለምን ችሎት እንዳልቀረቡ በጽሁፍ ምክንያታቸውን እንዲያቀርቡ ተከሳሹ ደግሞ የክስ መቃወሚያቸውን አቅርበው ጉዳዩን ለማየት ጥቅምት 19 2012 ዓ ም እንደሚሰየም አዟል። በዚህ መዝገብ ተከሰው በጋዜጣ እንዲቀርቡ ጥሪ ቀርቦላቸው ያልቀረቡት ደግሞ በሌሉበት እንዲታይ እስካሁን ፖሊስ ፈልጎ ያላቀረባቸው በጋዜጣ ጥሪ እንዲቀርብላቸው በፖሊስ ተጠርጥረው የቀረቡ 47ኛ ተከሳሽ አቶ መውሊድ የተጠቀሰው ስም የኔ አይደለም እኔ አይደለሁም በማለታቸው ተከሳሹ ማንነታቸውን የሚገልጽ መታወቂያም ሆነ ሌላ ሰነድ እንዲያቀርቡ ትዕዛዝ በመስጠት ውለውን አጠናቋል። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም። በሰኔ 15ቱ የባህር ዳር ግድያ በተጠረጠሩ በነ ብርጋዴር ጀነራል ተፈራ ማሞ ክስ መመስረቻ ላይ ውሳኔ ለመስጠት የባህር ዳርና የአካባቢው ከፍተኛ ፍርድ ቤት ተለዋጭ ቀጠሮ ሰጥቷል። ዛሬ የባህር ዳሩ ዘጋቢያችን አለምነው መኮንን አጭር ዘገባ አለው። ከሰኔ 15 የባህር ዳር ከፍተኛ አመራሮች ጥቃት ጋር በተያያዘ 218 ተጠርጣሪዎች በቁጥጥር ስር ውለው ጉዳያቸው እየተጣራ 157 የሚሆኑት በነጻ ተለቀዋል። የክልሉን ልዩ ኃይል አዛዥ ብርጋዴር ጀነራል ተፈራ ማሞን እና የሰላምና ደህንነት ግንባታ ቢሮ ምክትል ኃላፊ ኮሎኔል አለበል አማረን ጨምሮ የ61 ተጠርጣሪዎች የሰውና የሰነድ ማስረጃ እየተጠናቀቀ ነው በማለት የባህር ዳር ወረዳ ፍርድ ቤት ባለፈው ሐምሌ 29 2011 ዓ.ም የክስ መመስረቻ የ15 ቀናት ጊዜ በመፍቀድ ከዚህ በኋላ የምር ምርመራ ጊዜ እንደማይፈቀድ በማስታወቅ መዝገቡን ዘግቷል። የመርማሪ ቡድን አባላት በበኩላቸው እስካሁን የ110 ምስክሮችን ቃል መቀበላቸውን፣ እስከ 200 የሚደርሱ ተጠርጣሪዎችን ቃል መስማታቸውን አመልክተዋል። ንጹሐንን ተጠያቂ ላለማድረግና የወንጀል ተሳትፎ ያላቸው ደግሞ በሕግ እንዲቀጡ ጥንቃቄ ያለው ስራ ያስፈልጋል ያለው መርማሪ ቡድኑ አሁንም ያልተጠናቀቁ የምርመራ ሂደቶች ስላሉና አዳዲስ ተጠርጣሪዎችም እየተያዙ በመሆኑ ተጎድተው በሕክምና ላይ ያሉ ምስክሮችንም ቃል ተቀብዬ አልጨ ባልደረስኩም በወቅቱ ለታቀደው ጥቃት ሊያገለግሉ የነበሩ በርካታ የጦር መሳሪያዎች ከተቀበሩበትና ከተደበቁበት እየወጡ በመሆኑ፣ እንደዚሁም በጥቃቱ ጉልህ ተሳትፎ የነበራቸው ግለሰቦች እየተያዙ ባለበት ሰዓት ክስ መመስረቱ ተገቢ ባለመሆኑ ተጨማሪ የጊዜ ቀጠሮች ሰጠኝ ሲል ጉዳዩን እየተመለከተ ለሚገኘው ለባህር ዳርና አካባቢው ከፍተኛ ፍርድ ቤት አቤቱታ አቅርቧል። የተጠርጣሪ ጠበቆች በበኩላቸው የሰውና የሰነድ ማስረጃ የተጠናቀቀ በመሆኑ አዳዲስ ተጠርጣሪዎች ካሉም በራሳቸው ፋይል ተከ ከፍቶ ክርክር ማድረግ አለባቸው። የተጎዱና በሕክምና ላይ ያሉ ምስክሮችም ቃል መስጠታቸውን የባህርዳር ወረዳ ፍርድ ቤት መርምሮና አጠናቆ የክስ መመስረቻ ጊዜ መስጠቱ ምርመራው መጠናቀቁን የሚያሳይ በመሆኑ የጊዜ ቀጠሮ ይገባኛል የሚባልበት አሰራር ስለሌለ ፍርድ ቤቱ የመርማሪ ቡድኑን ጥያቄ ውድቅ ሊያደርገው ይገባል ሲል ተቃውሟል። ዛሬ ጉዳዩን ሲያከራክር ያረፈደው የባህር ዳርና አካባቢው ከፍተኛ ፍርድ ቤት የሁለቱንም ወገኖች ክርክር መርምሮ ውሳኔ ለመስጠት ለነሐሴ 16 ቀን 21 ዓመተ ምህረት ከሰዓት በኋላ ተለዋጭ ቀጠሮ ሰጥቶ የዕለቱን የችሎት ውሎ አጠናቋል። አለም ነው መኮንን ለዲደብሊዩ ራዲዮ ባህር ዳር። በቤንሻንጉል ጉሙዝ በነበረው ግጭትና ለመረጋጋት ምክንያት የግብርና ምርት መቀነሱን የክልሉ ግብርና ቢሮ አስታወቀ። ለአንድ ዓመት ያህል ያልተቋረጠው አለመረጋጋት የፈጠረው ተጽዕኖ በቀጣይ ዓመት የኑሮ ውድነት እንዳያስከትል ስጋት ቢኖርም ይህን ለመከላከል የመስኖ ምርት ላይ ትኩረት ተደርጎ እየተሰራ እንደሆነ የክልሉ የግብርና ቢሮ ኃላፊ ለዶቼ ቨለ ገልጸዋል። ዝርዝሩን የሐዋሳው ዘጋቢያችን ነጋሳ ደሳለኝ ልኮልናል። ባለፈው አንድ ዓመት በቤንሻንጉል ጉሙዝ ክልል የምርት መጠን መቀነሱንና በአመቱ ውስጥ ሊሰበስብ የታቀደ ከ30 ሚሊዮን በላይ ኩንታል ምርት በእቅዱ መሠረት ለመከናወኑን የክልሉ የግብርና ቢሮ መረጃ ያሳያል። ለዚህ ምርት መጠን መቀነስ ዋነኛ ምክንያት ደግሞ በክልሉ የነበረው ግጭትና ለመረጋጋት መሆኑን የቤንሻንጉል ጉሙዝ ክልል ግብርና ቢሮ ኃላፊ የሆኑት አቶ ሙሳ አህመድ ለዲ ደብልዩ ገልጸዋል። የነበረው የጸጥታ ችግር በአብዛኛው አካባቢ በተቋሙ ለአርሶ አደሩ የሚደረገውን ሙያዊ እገዛ አዳጋች እንዲሆን ከማድረግ አልፎ በምርት አሰባሰብ ስራ ላይ ከፍተኛ ጊዜ ተጽዕኖ በማሳደሩ በክልሉ የግብርና ምርት አፈጻጸም ዝቅተኛ እንዲሆን አድርጎታል ብለዋል። በካማሺ ዞን ብቻ ስድስት በሚደርሱ ወረዳዎች የምርት አሰባሰብ ሂደት ተስተጓግሎ እንደነበር ነው አቶ ሙሳ የተናገሩት። ሰላሳ ሚሊዮን ኩንታል ላመርታለን ብለን አቅደን በሁለት ሺህ ስራ አንድ ያማረት ነው ሀያ ሁለት ሚሊዮን ነው። ክልሉ ውስጥ በአንዳንድ አካባቢዎች ለአንድ አመት ያህል ያልተቋረጠ የጸጥታ ሁኔታ ውስጥ ሆነን ነው ስራ ስንሰራ የነበረው። በሌላ በኩል ደግሞ ከባጀት ጋር ታይዞ አንድ ችግር የነበረበት ሁኔታ ነው የነበረው። ስለዚህ ከነበረው ክስተት አኳያ ስለመቀነሱ በክልሉ ውስጥ በነበረው አንዳንድ አካባቢ በተለይ ወደ ስድስት ወረዳ አካባቢ በተለይ ሰቢል የሚሰበሰብበት ጊዜ የተከሰቱ ችግሮች ስለሆነ በአብዛኛው ሰብሎች ሳይሰበሰቡ ይባከኑ ስለሆነ የባለ ሀብቱን ጨምሮ ማለት የባለ ሀብቱን ጨምሮ ያሳደሩ የባከነ ስለሆነ ምርቱ ላይ የመቀነሱ ትልቅ አስተዋጽኦ ነበረው። ምክንያቱም ዝናብ ጥሩ ነበረ፣ የአርሶ አደሩ እንቅስቃሴም ጥሩ ነበረ። ግን ችግር ከተከሰተ በኋላ የተለፋበት በአብዛኛው በጸጥታ ስጋ ካቢ ሰው እዛ ካቢ ደርሶ ያልሰበሰበበት ጊዜ ስለነበረ በብክነት የቀነሰ ነው የሚል ግምገማ ነው የነበረው ማለት ነው። በዘንድሮውም ዓመት ሰብል በሚዘራበት ወቅት አንዳንድ አካባቢዎች አለመግባባቶች በመፈጠራቸው በታቀደው መሰረት እየተሰራ አልነበረም ብለዋል። ይህንን ለማካካስ እና በቀጣይ ዓመት የኑሮ ውድነት በክልሉ እንዳይፈጠር ለመከላከል አርሶ አደሩ መስኖ ላይ ትኩረት አድርጎ እንዲሰራና በነሐሴና መስከረም የሚዘሩ ሰብሎችን አርሶ አደሩ እንዲያምር ታቅዶ ድጋፍ እየተደረገ እንደሆነም ጠቁመዋል። አሁንም በተፈጠረው የጸጥታ ችግር እሱን መልሰን ማካካስ ካልቻል የኑሮ ውድነት ሊያስከትል ይችላል። ስለዚህ እሱንም ግን እንዳይፈጠር በሁለት መንገድ ለማካካስ ጥረት እናደርጋለን የሚለው ነገር አቅጣጫ አስቀምጠናል። አንደኛው ከዚህ በኋላ የሚደርሱ ሰብሎች አምባሳደሩን እንደዘራ ማረግ አንድ አቅጣጫ ነው። ሁለተኛ ደግሞ መስኖ ላይ ትልቅ ትኩረት ማድረግ አለብን። በክልሉ በተያዘው የምርት ዘመን ከ38 ሚሊዮን ኩንታል በላይ ምርት ለማግኘት አቅዶ እየሰራ እንደሆነ የግብርና ቢሮ መረጃ ያመለክታል። ባለፈው ዓመት ከውጭ ወደ ኢትዮጵያ ከገቡ ፓርቲዎች መካከል አንዱ የሆነው የትግራይ ዴሞክራሲያዊ ትብብር ትዴት የፖለቲካ ምህዳሩ ጠባብ በመሆኑ በትግራይ ክልል ለመንቀሳቀስ እየተቸገረ መሆኑን አመለከተ። በተቃራኒው የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል በቅርቡ ከትግራይ ተወላጅ ዲያስፖራዎች ጋር ሲወያዩ በትግራይ የሚንቀሳቀሱ ሁሉም ፓርቲዎች አማራጭ ሀሳቦችን እያቀረቡ እንዲንቀሳቀሱ ድጋፍ ይደረጋል ማለታቸውን የመቀሌው ዘጋቢያችን ሚሊዮን ኃይለስላሴ በላከልን ዘገባ ጠቅሷል። ከ18 ዓመታት በፊት በውጭ ሀገራት በሚኖሩ ተጋሩ ኢትዮጵያውያን ተመስርቶ መንቀሳቀስ የጀመረው የትግራይ ዲሞክራሲያዊ ትብብር የፖለቲካ ድርጅት በቀድሞ የህወሀት ታጋዮች ዶክተር አረጋዊ ብረሃ ግደይ ዘርአጽዮንና ሌሎች ታዋቂ ፖለቲከኞች የሚመራ ነው። በኢትዮጵያ ከተደረገው የፖለቲካ ለውጥ በኋላ ወደ ሀገር ገብቶ በህጋዊ መንገድ እየተንቀሳቀሰ የሚገኘው ድርጅቱ በትግራይ ክልል የፖለቲካ ምህዳሩ ጠባብ በመሆኑ ፈተናዎች እየገጠሙት መሆኑ ይገልጻል። የትግራይ ዲሞክራሲያዊ ትብብር ህዝብ ግንኙነት ኃላፊ አቶ ሙሉ ብርሃን ኃይል እንደሚሉት በተደጋጋሚ በፖለቲካ ድርጅቱ አመራ አመራሮች ና አባላት ላይ ጥቃት ተፈጽሟል። ከዚህ በተጨማሪ የፖለቲካ ድርጅቱ በመቀለ ቢሮ ከፍቶ ለመስራት የሚያደርገው ጥረትም እስካሁን እንዳልተሳካለት ጨምረው ገልጸዋል። ተቃዋሚ እንደ ጠላት ነው። በቃ ተፎካካሪ ፓርቲ ነው አሁን የሚባለው። ተቃዋሚን ግን እንደ ጠላት አድርገ የማየት አለ ሲል ቤት ተከራይተን መኖር እንደማንችል፣ እኛን ያከራየ እንደ ወንጀለኛ እንደሚቆጠር ያስባሉ። እሱ ላይ በጣም አሁን እያስቸገረ ነው። ቢሮ ማግኘት አልቻለም። መኖሪያ ተከራይተን እየተንቀሳቀስን ነው ቢሮ ግን መክፈት አልቻለም። ወደ ሶስት አራት ቤቶች አግኝተን ነበር። ሲያውቁን ግን በቃ አይቻልም አሉ፣ ፈሩ። ብዙ ነገር ነው እንገለላለን ግብር ይጨመርብናል ብዙ ነገር ነው እኛ መኖር እንፈልጋለን ምናምን አሉ እና ያሳዝናል ስታስበው እንዴት አንተ ስለ ፍትህና ስለ ዲሞክራሲ ያን ሁሉ ለመስዋዕት የከፈለ ህዝብ ቤት ማከራየት ለኔ እምቢ ሲል ምን አይነት የማከራየት መብት አለ ራይቱ ነው ቤቱ የራሱ ከሆነ ድረስ ያከራያል ለምን ሰይጣን አይሆንም የምርጫ ቦርድ ህጋ ወረቀት ያለን ሰዎች ቀርቶ ሌላ እንኳ ቢሆን ገንዘብ ከከፈለ ቤት ማከራየት ይችላል ይሄ እንኳ ማድረግ የሚችል የለም እዚህ ይፈራል ህዝብ ከዚህ በተጨማሪ የትግራይ ዲሞክራሲያዊ ትብብር በተለይም በትግራይ ና አማራ ክልል መንግስታት መሪዎች መካከል የሚደረገው ያልተገባ ያለው ምልል እንደሌለት እንደሚያሳስበው በቃል አቀባይ በኩል ገልጸዋል። የመሪዎች ያልተገባ አካሄድ በህዝቦች ግንኙነት ላይ ተጽዕኖ እየፈጠረ ነው ያሉት የትግራይ ዲሞክራሲያዊ ትብብር ህዝብ ግንኙነት ኃላፊ አቶ ሙሉ ብርሃን ኃይለ ይህ ወደ ከፋ ችግር ሳያመራ መፍትሄ ሊበጅለት ይገባል ሲሉ ገልጸዋል። በተጨማሪም የፖለቲካ ድርጅቱ ህዝብ ለህዝብ የሚያቀራርቡ መድረኮች ለማዘጋጀት እየሰራ መሆኑን ጠቁመዋል። ስለ ጦርነት ስለ ድሮ ቁስል ሊያክክ ሌላ ስሜት እየፈጠረ ገና የትግራይ እናት እንባዋን ሳይደርቅ እንደገና ደግሞ ወደ ሌላ ነገር የሚወስድ አዝማማዎች አሉ እነሱ መቆም አለባቸው ብለን እናስባለን። ህዝብ የህዝብ ጠላት የለንም፣ በእርግጠኝነት የለንም። የአማራ ህዝብ እናውቀዋለን በደንብ አድርገን። ለአማራ ህዝብ ለራሱ ግን ጠላቶች አሉ። በመባል የአማራ ነው እያሉ ልክ እነዚህ የኛዎቹ እንደሚያደርጉት አሉ። እነሱ ደግሞ የእኛንም የእነሱም ጠላት ናቸው። ስለዚህ በጋራ ሁነን ከአማራ ጋርም የህዝብ ለህዝብ ግንኙነት ጀምረናል፣ ላለ ሰፊ እያደረግን ነው። በቅርቡ ቀጣይ ወለዶ በሚል እንዴት እንሂድ አባቶቻች ዛሬ ላይ ያደረሱዋት ለች ሀገር በብዙ ውጣውረድ ቀጣይ ወለዶስ ምን ያድርግ የሚል የወጣቱ የህዝብ ዝግኝነት በቅርቡ ብዙ ዝግጅቶች አድርገን አሁን እንትን እያለ ነው። በዚህ እነሱ እንትን ሲሉ ይፈታሉ ብለን እናስባለን። ቢያንስ ስርአቱ የሚደበቅባቸው ምሽጎች እነሱ ስለሆኑ በተጨማሪም ተመሳሳይ የህዝብ መድረኮች ከኤርትራ ወጣቶች ጋር ለማድረግ እንዳቀደም ቃል አቀባዩ ጨምረው ገልጸዋል። ከፖለቲካ ችግር በተጨማሪ በትግራይ ያለው ማህበራዊና ኢኮኖሚያዊ ሁኔታ ትኩረት አልተሰጠውም የሚሉት የትግራይ ዲሞክራሲያዊ ትብብር ህዝብ ግንኙነት ኃላፊ አቶ ሙሉ ብርሃ ኃይሉ የክልሉ መንግስት በሚስተዋሉት ችግሮች ዙሪያ ሊሰራ ይገባል ብለዋል። ሁለት አይነት ማህበረሰቡ ነው የተፈጠረው ትግራይ ውስጥ ብናስ በጣም እድሃ የሚበላው ያጣ ማህበረሰብ አለ። እዚያ ተምሮ ሶስት አራት ዲግሪ ይዘው ወደ ላይ የወጡ አሉ። በዛ ልክ በጣም ቢሊዮናር የሆኑ ሰዎች አሉ። እነዚህ ሰዎች እንዴት አድርገን አንድ ታደርጋቸው? ብዙ መሰራት ያለባቸው ስርዓቱን ብዙ ወጣ ገባ የበዛቸው ነገሮች ያመጣቸው አለ። ብዙ የሚታረሙ ነገሮች አሉ። እንደ ሀገርም እንደ ክልል ማብረን ያጠፋናቸው ጥፋቶች አሉ። ስለዚህ እነሱ በደንብ መጤን፣ መጠናት መቻል አለባቸው። ህዝቡ ምን ላይ እንዳለ፣ ለጥቂቶች ገነት ለብዙዎች ግን ሲኦል ነች ሆነ ያለች ሀገሪቷ። ማንም ያ ስለዚህ ይሄ መንግስትም ህዝብን በጋራ ተወያይተን ግን ወደ ሌላ ነገር ሳንሄድ ወደፊት ሊወስን የሚችል ነገር ቢደረግ። የትግራይ ዴሞክራሲያዊ ትብብር የፖለቲካ ድርጅት ከሌላው ተቃዋሚ ፓርቲ አርና ትግራይ ጋር ለመዋሃድ በሂደት ላይ መሆናቸው ተገልጸዋል። ለዲ ደብልዩ ዘገባ ሚሊዮን ኃይለስላሴ መቀለ። ሴቶችን ወደ ውሳኔ ሰጭነት ለማምጣት በፌዴራል ደረጃ የታዩ ጅምሮች ቢኖሩም በታችኛው የአስተዳደር መዋቅሮች ግን አሁንም ሰፊ ክፍተት እንደሚስተዋል ተጠቆመ። የሐዋሳ ዩኒቨርስቲ ሴቶችን ወደ ውሳኔ ሰጭነት ለማምጣት በሚያጋጥሙ ተግዳሮቶችና እድሎች ላይ የሚመክር የፓናል ውይይት ዛሬ በሐዋሳ ከተማ አካሂዷል። በውይይቱ ላይ ሴቶች ራሳቸውን ለማብቃት በሚያደርጉት ጥረት ከሚያጋጥሙ ችግሮች መካከል የጾታ ትንኮሳና ጥቃት በዋነኝነት ተጠቅሷል። የሐዋሳ ወኪላችን ሸዋእንግዛ ወጋየሁ ተከታዩን ዘገባ ልኮልናል። በውይይቱ ላይ የመነሻ ሀሳብ ያቀረቡት በሐዋሳ ዩኒቨርሲቲ የኤችአይቪ ኤድስ መከላከልና የሥርዓተ ጾታ ጉዳዮች ዳይሬክቶሬት ዳይሬክተር ወይዘሮ ትዕግስት ከበደም ሴቶችን ወደ ውሳኔ ሰጭነት ለማምጣት የሚከናወኑ ስራዎች ተጨባጭ ውጤት ሊያመጡ ከሚችሉ ተግባራት ላይ ከማተኩር ይልቅ ችግሩን በጥናት ብቻ ለመፍታት የሚደረጉ ጥረቶች ብዙ ርቀት የማይወስዱ ናቸው ሲሉ ነቅፈዋል። የሚካሄዱ ጥናቶችም ቢሆኑ አብዛኞቹ ተመሳሳይ ተደጋጋሚናም የሴቷን ችግር መልሰው ለሴቷ ከመንገር ያለፈ ፋይ እንደማይታይባቸው ነው ወይዘሮ ትዕግስት የገለጹት። ጥናት አይደለም የዚችን ሀገር ችግር የሚፈታው። እኔ ማቀውን ችግር በጥናት ኮንፊርም እንዲደረግልኝ አልፈልግም። እኔ ውስጥ ያለን ችግር እንዴት ነው ሌላ ሰው አጥንቶ ለእኔ የሚነግረው? ይመልሱ። እኔ ማቀውን ችግር እንዴት ኮንፊርሜሽን ፈልጋለሁ? ኮንፊርሜሽን ለሌሎች ትልልቅ ድርጅቶች እዚያ ሆነ ኦርጋናይዜሽኖች ብር እንዲሰጡን ፕሮፖዛል ለመጻፍ እንዲ ጥናት አጥንተን እኚህ ፋይንዲንጎች አሉ እኚህ ጥናቶች እንዲያሳያሉ ለማለት። እኔ ጋር ያለን ችግር ሌላ ሰው ሊነግረኝ አይገባም። ኢምፓወር ለመደረግም መጀመሪያ ምንድን ነው ክፍተትሽ፣ ምን ጋ ነው ችግርሽ ተብዬ መጠየቅ አለብኝ እንጂ እኚህ ናቸው ቻሌንጆቹ፣ እኚህ ናቸው ኦፖርቹኒቲ። ይሄን ኦፖርቹኒቲ ተጠቅመሽ ይሄን ቻሌንጅ አድርጊው። ቻሌንጁን እራሱ መልሶ ወደ እራሷ ነው የሚያመጣ። እኚህ ነገሮች ናቸው መታየት ያለባቸው ለእኔ። ወይዘሮ ትዕግስት ሴቶች ወደ ውሳኔ ሰጭነት ለመምጣት በሚያደርጉት ጥረት ከሚያጋጥሟቸው በርካታ ችግሮች መካከል የፆታ ትንኮሳና ጥቃት በዋነኝነት እንደሚጠቀስ ተናግረዋል። በወይዘሮ ትግስት የቀረበውን ሀሳብ እንደሚጋሩ የገለጹት ሌላኛዋ የውይይቱ ተናጋሪ እናም የደቡብ ክልል ሴቶችና ሕፃናት ጉዳይ ቢሮ ምክትል ኃላፊ ወይዘሮ ጸደ አይዛም አሁን ባለው ሁኔታ የፆታ ትንኮሳ ከቀበሌ የአስተዳደር መዋቅሮች እስከ ከፍተኛ የትምህርት ተቋማት የሚስተዋል ተግዳሮት ነው ብለዋል። በማኅበረሰብ ውስጥ ያለው የተዛባ አመለካከት በፖለቲካ አመራሮች ላይ የሚታየው የግንዛቤ ጉድለትናም የመጤ ባህል ወረራዎች ለችግሩ መስፋፋት ምክንያት መሆናቸውን ምክትል የቢሮ ኃላፊው አብራርተዋል። ይሁን እንጂ የፆታ ትንኮሳ ችግር ሊቀረፍ የሚችለው በዘመቻ ሳይሆን በሴቷ የስብዕና ጥንካሬና ባላት ግላዊ አቋም ላይ የሚወሰን ነው ሲሉም ተከራክረዋል። የትም ቦታ ቀበሌ ላይ ያለ ዛሬ አራ ስምንት፣ ትምህርት ቤት ላይ ያለ አራ ስምንት፣ እሱን ከፈራ ወደ አመራርነት ለመምጣት በጣም እንቸገራል። እሱ አለ እሱ ግን የሚለካው ፐርሰናል አቋም ላይ ይለካል ነው ምለው። እኔ እንደ ሴት አመራር ማለት ነው የኔ ፐርሰናል አቋም ምን መሆን አለበት? እንደ ስርዓት ይሄንን እንካሬጅ የሚያደርግ ይሄን የተሻለ ነው ይሄ ቀጥልበት የሚል ፓርቲ የለንም፣ እንደ ክልልም እንደ ሀገርም። ስለዚህ በዚህ መካከል ይሄንን ሊያመጣ የሚፈልግ አመራር ካለ እዛ በማጋለጥ የማትችል ከሆነች እዛው እሽሩሩ ከእሱ ጋር ካለች እዛው ሄዳ ትቀራለች። ስለዚህ የግል አቋምን የሚጠይቁ አሉ። በሴቶች ላይ የሚፈጸሙ የጾታ ትንኮሳዎች ሰዎች በመደበኛ ትምህርት በሚያገኙት እውቀት ብቻ የሚፈታ አይደለም ያሉት ወይዘሮ ትዕግሥት፣ በተለይም ድርጊቱ የተማሩ በሚባሉ የኅብረተሰብ ክፍሎች ጭምር እንደ መብት ጥሰት የማይቆጠርበት ሁኔታ እንደሚስተዋል በስራ ያጋጠማቸውን አብነት በመጥቀስ ተናግረዋል። ሴት ልጅን መልከፍ ሴት ልጅን መንገድ ላይ ማማለል ጉንተላ ምናምን በጣም ኖርማል የሆነ ነገር እንዴት ታይቶ ይታለፋል እሸትና ቆንጆ ምናምን ተብሎ ተዘፍኖ ነው የለ ወይ እንዴት ምናምን የሚሉ ሰዎች አሉ እኔ የኛ ዩኒቨርሲቲ ማኔጅመንት አባል የነበሩ አሁን ዩኒቨርሲቲውን ለቀው የሄዱ ሰዎች ያሉኝን ነገር ልንገራችሁ አንቺ ጤነኛ አይደለሽም ወይ እንዴት አድርጎ ሚስት እንዲያገባ ነው የምትፈልጊው ታዲያ ከሰማይ ነው እንደሚመጣው ሚስት ተጀናጅ ነው እንደዚህ ብሎ ነይ ውጪ እንዲላርግሽ ብሎ ነው። ይህ እንግዲህ የተማረ ሰው ፕሮፌሰር ደረጃ ምናምን የደረሱ ሰዎች መማር ከጀንደር ቢያዝ አያድንም ባይዘው። ሴንተር ኦፍ ኮንሰርን የተባለው የሲቪል ማህበረሰብ ድርጅት ቦርድ ሰብሳቢ አቶ ኩስያ በቀለ በበኩላቸው ሴቶችን ወደ ውሳኔ ሰጭነት ለማምጣት በፌዴራል ደረጃ የታዩ ጅምሮች ቢኖሩም በታችኛው የአስተዳደር መዋቅሮች ግን አሁንም ሰፊ ክፍተት ይስተዋላል ብለዋል። በዘርፉ የተሰማሩ የመንግስት ተቋማትና ባለድርሻ አካላት በጉዳዩ ላይ የሚታየውን የተዛባ አመለካከት በመቅረፍ የኅብረተሰቡን ግንዛቤ ለማሳደግ በቅንጅት ሊሰሩ እንደሚገባም አቶ ኩስያ ጠቁመዋል። በእኛ ተጨባጭ ሁኔታ ገና ነው። በተለይ በፈደራል ደረጃ ለውጥ አለ፣ ጥሩ ጅማሮች አሉ። ያለውጥ ግን ወደ ታች አልወረደም። ይሄ ግልጽ ነው። በጣም ክፍተት አለ፣ በጣም ሰፊ የሆነ ጋፕ አለ። ስለዚህ ምን ማድረግ አለብን? እንደ ሲቪል ሶሳይቲ፣ አሁን ቅድም እንደተባለው ምቹ ሁኔታም ተፈጥሯል። ስለዚህ የህብረተሰቡን ግንዛቤ በመፍጠር የስቴክ ግንዛቤ በመፍጠር ሴቶች የበለጠ ወደ ውሳኔ ሰጭነት እንዲመጡ አስተዋጽኦ ማድረግ አለብን እንደ ሲቪል ሶሳይቲ ሴክተር። የሐዋሳ ዩኒቨርሲቲ ኢኒሽቲቭ አፍሪካና ሴንተር ኦፍ ኮንሰርን ከተባሉ የሲቪል ማህበረሰብ ድርጅቶች ጋር በመተባበር ባካሄዱት የፓናል ውይይት የከፍተኛ ትምህርት ተቋማትና የሃይማኖት ድርጅቶችን ጨምሮም ከተለያዩ የህብረተሰብ ክፍሎች የተውጣጡ ከአንድ መቶ በላይ ተሳታፊዎች ተገኝተዋል። ለዲ ደብልዩ ዘገባ ሸዋን ግዛ ወጋየው ሐዋሳ።